SBS Radio ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። አቶ ናምን ዘለቀ የቀድሞው የኢትዮጵያ ሳተላይት ቴሌቪዥንና ሬዲዮ ኢሳት ስራ አስፈጻሚና የወቅቱ የስራ አስፈጻሚ ቦርድ አባል በአሁኑ ወቅት የኢትዮጵያ ሳተላይት ቴሌቪዥንና ሬዲዮ መካከላችሁ የስራ መግባባትና ከዛም የመለያየት ሁኔታዎች እንደተፈጠሩ አደባባይ ላይ የዋለ ምስጢር ነው። ይህ እንዴት ሊሆን ቻለ? ኢሳት ያለበት የወቅቱ ሁኔታ ምን ይመስላል? በጣም አመሰግናለሁ አቶ ካሳውን ለሰጣችሁ እድል እንደተከታተላችሁት፣ መከፋፈል ሳይሆን የተወሰኑ የኢሳት ባልደረቦች ተገፍተን ወጣን በሚል ሰበብ ብዙ ሀሰት አሰራጭተዋል። የሆነው ምንድን ነው? በዋነኝነት ኢሳት ከለውጡ በፊት እንደነበረው ገንዘብ፣ የገቢ የበጀት ከፋይናንስ ጋር በተያያዘ ሊቀጥል እንደማይችል ይሄ ከለውጡ በኋላ የኢሳት ገቢ እየተዳከመ መምጣቱን፣ ከፍተኛ የሆነ የበጀት እጥረት እንዳለ፣ ከለውጡ ጋር ተያይዞ የሚዲያ ላንድስኬፑ እንደተለወጠ የሚታወቅ ነው። በርካታ ሚዲያዎች አሉ። ከለውጡ በፊት በጣም ብዙ ማህበረሰብ ኢሳትን ይደግፍ ነበር። ታርጌቱም አንድ ነበር። የትግል ሚዲያም ስለነበር ሰፊ ድጋፍ ነበረው እና ይሄ ድጋፍ የኢሳት ገቢ እየቀነሰ መጥቷል። ማህበረሰቡ ኢሳትን የሚደግፈው እንደ በፊቱ አይደለም። ከለውጡ በፊት እንደነበረው ሚዲያዎች በጣም በዝተዋል። ኢሳት ደግሞ በአዲስ አበባ ተከፍቷል። የውጭ የዓለም አቀፉ ሶስት ስቱዲዮ ያሉት ኢሳት በፊት በነበረው በጀትና አቅም የሰው ኃይል ኦፕሬት ሊያደርግ አይችልም። በዛ ላይ ከፍተኛ የሆነ መሸጋሸግና ማስተካከል የሰው ኃይልም የበጀትም መደረግ አለበት ብለን ኢሳት ባልደረቦች በአለም አቀፍ ደረጃም ዋሽንግተን ዲሲ ስንነግራቸው ስናወያያቸው የነበረው ከኖቬምበር ሁለት ሺህ አስራ ስምንት ጀምሮ ነው። ይሄ የበጀቱ የገንዘቡ ውጥረት በጣም እያየለ ወደ ብድርም ወደ ልመናም እየሄድን ደሞዞች የተከፈሉበት በየወሩ አለ። እና ከዚህ ጋር ተያይዘው እንግዲህ መጨረሻ ላይ ቦርዱ የወሰነው እነታ ማድረግ አለ። ገቢያችንና ወጫችን አይመጣጠንም። ከመደረጉም በፊት ደግሞ አማራጭ አምጡ፣ ሀሳብ አምጡ ተብሎ እኔ በተወከልኩበት ከባልደረቦቹ ጋራ ሰፊ ውይይት አድርገን ፕሮፖዛልም እንዲያመጡ ተነጋግረን ነበር። ማንም እኛ እስከምናውቀው ቢያንስ ለቦርዱ የደረሰ ምንም ፕሮፖዛል የለም። ምን ነው ፕሮፖዛሉ የሰዓት መክፈል ስለማይችል ስራችሁን ለመቀጠቅ ከፈለጋችሁ በስፖንሰር እና በአድቨርታይዝመንት ወጪያችሁን መሸፈን ችላላችሁ። እና ይሄም ሆነ ሌላ ሀሳብ ካላችሁ ፕሮፖዛል አቅርቡ ብለን አወያየተናቸው ነበር። ይሄ ቅነሳ የመጣው በአንድ ቀን አለ፣ በተደጋጋሚ ብዙ ውይይቶች እነሱ ግን ያደረጉት ምንድን ነው? አንዳንድ የፖለቲካ ከውስጥ ካሉት ጋራ ልዩነት ስለነበራቸው በአቋም ደረጃ በተለይ ለውጡን በሚመለከት ደጋፊና ተቃዋሚ የሚል ቆራ ነበር። ይሄንን የተወሰኑ የተቀነሱትን እና ያልተቀነሱትም ተጨምረው ጉዳዩን ፖለቲካል በማድረግ ጉዳዩን ፖለቲካል በማድረግ እና በተለይ የለውጡ ኃይል ላይ ጥርጣሬ ያላቸውን ማህበረሰብ ክፍል ሞቢላይዝ ለማድረግ ጉዳዩን ከፖለቲካ ጋር አያይዘው ቦርዱን ህጋዊ ሰውነት ወይም ህጋዊነት እንደሌለው አስመስለው ስለ ገንዘብም ስለ ሌላም ጉዳይ ጨማምረው ሰፊ የሆነ ዘመቻ ነው ይፈፈሱ እና ዋናው ግን ምክንያት ለዚህ ከየሳት አቅም ጋር ነው። የሳት አቅም ስለማይችል ቅነሳ መደረግ አለበት። ያ ቅነሳ በጀታችን ለማስተካከል ይረዳል። ከመደረጉ በፊት ደግሞ የተቀነሱት ሰዎች እና ያልተቀነሱ ጭምር አወያይተን አማራጭ አምጡ ብለናቸው ነበር። የተነዛው ውዥንብር አለ። ዋናው ምክንያት ከገንዘብ ከአቅም ጋር የተገናኝ ነው። ኢሳት ከዛ በፊት የነበሩት የገቢ ምንጮች ምን ነበሩ? በመሀል ላይ ለውጡን ተከትሎ የገቢ ምንጩ ሊያሽቆለቆል የቻለበት ምክንያት ምንድን ነው? ወይስ ከለውጡ በፊት ነው የኢሳት የገቢ ምንጮች ማሽቆልቆል የጀመሩት? ያስ እንዴት የኢሳት ገቢ ምንጮች በሶስት ዋና ዋና ይከፈላሉ። ሌላም ቢኖርም ለምሳሌ ከድርጅቶች በሶስተኛ ወገኖች የተሰጡ ስጦታዎች ነበሩ። ኢሳትን ለማጠናከር ከተለያዩ ድርጅቶች እና ሶስተኛ ፓርቲዎች ልበላቸው። ግን በዋነኝነት ባለፉት ዘጠኝ ዓመት ሲደረግ የነበረው አንደኛ ከድጋፍ ኮሚቴዎች ነው። ድጋፍ ኮሚቴዎች በአለም ዙሪያ ኢሳትን የሚደግፉ ድጋፍ ኮሚቴዎች አሉ። እነሱ የገቢ ማሰባሰቢያ ፕሮግራም እያዘጋጁ ከዛ የሚገኝ ገቢ አለ። አንዱ ይሄ ነው ዋን ። ሁለተኛው ደግሞ ሰብስክራይበሮች አሉ። ይህ ሰዓት እኔን ጨምሮ ቦርድ አባላትን፣ አንዳንድ ኢቨን የስታፍ አባላትን በአለም ዙሪያ የሚገኙ ኢትዮጵያውያን ለይ ሰዓት ሀያ ብርም ሰላሳ ብርም በየወሩ ከክሬዲት ካርዳቸው ከደቢት ካርዳቸው ይበዛሉ። ሁለተኛ ነው። ሶስተኛው ደግሞ ሞኒታይዜሽን ነው። ከዚህ ከዩቱብ ያው እንደምታውቀው ብዙ ሚዲያዎች የሚጠቀሙበት ነው። ከዛ ላይ ከሚደረግ አድቨርታይዝመንት ኮንሲስተንትሊ በደንብ ሲሰራ እና ፕሮግራሞች ፖፑላር ሲሆኑ ጥሩ ገቢ ጀነሬት ያለው። አሁን ያየነው ትሬንድ ከለውጡ በኋላ ድጋፍ ኮሚቴዎች አካባቢ መቀዛቀዝ እና እንደ በፊቱ ኢንተንስሊ በደንብ አቅዶ በሁሉም ከተሞች በአለም ዙሪያ የሚደረገው ፈንድሬዚንግ የተዳከሙበት ሁኔታ ነው እያየን ፓተርን ያለው በዚህ በዩቲዩብ ሞኒታይዜሽን ጀነሬት የሚደረገውን ገቢ በተለያዩ ምክንያቶች አንዴ ይጨምራል፣ አንዴ ይቀዘቅዛል። ሶስተኛ፣ ሰብስክራይበሮችም ሲግኒፊካንትሊ በአርባ ሀምሳ ፐርሰንት የቀነሰበት ሁኔታ አለ። ይሄ ደግሞ ራሱ ከዚህ ከለውጡ ጋር በተያያዘ በአንድ በኩል ነው፣ ኢሳት እንደ ኢቲቪ ሆነ የሚል ፐርሰፕሽን ነበር። ከዛ ጋር በተያያዘ የተወሰነ ዲክላይን አይተናል። ከዛ በኋላ ደግሞ ለውጡን በጣም ልክ እንደወያኔ ጊዜ በጣም አንታጎናይዝ የሚያደርግ። ሁሉንም ነገር ኔጌቲቭሊ ድንጋይ የሚወረውር መረጃ በሙሉ ወጠና የሚያደረግ እንትን አለ እና በዛ ምክንያት ደስተኞች አለ የሚሉ የለቀቁበት ሁኔታ አለ። በተለያየ ምክንያት ሰብስክራይበሮች የቀነሱበት ሁኔታ አለ። ሶ ደራ ሜኒ ፋክተርስ የተለያዩ ፋክተሮች አሉ። ለምን ገቢው ከዘቀዘመ? ያው ግን አልቲሜትሊ ከአርባ ከሀምሳ በመቶ በላይ በፊት የነበረው የዘጠኝ ዓመቱን ዴታ ስናየው አሁን ባለፈው ስምንት ወር ሰባት ወር የነበረው እንትን ሲግኒፊካንትሊ እያሽቆለቆለ እያሽቆለቀለ ከአርባ እስከ ሀምሳ በመቶ ዲክላይን ያለ ኢማጂን ወጪው እንግዲህ በወር መቶ ሀያ ሺህ ዶላር የሳት ወጪ የአለም አቀፍ ይሄ የለንደን፣ የአምስተርዳም እና የዋሽንግተን ዲሲ ዋሽንግተን ሀያ ስታፍ አለ ቤክራ አለ ቋሚ ወጪዎች አሉ የዋሽንግተን ዲሲው ብቻ ክሎስ ቱ ሰቨንቲ ታውዘንድ ዶላር ፐር ማንግ ይሄ በፍጹም አሰተነብል ሊሆን የሚችልበት ሁኔታ የለም ብለን ብዙ ተጨንቀን ግራ ቀኙን አይተን ስንነጋገር ባልደረቦችን ስናማክር በአለም አቀፍ ደረጃ በዲሲ ደረጃ ዴታዎቹን ሁሉ እየነገርናቸው የቆየንበት ሁኔታ ነው። አዲስ የተፈጠረ አይደለም። ከኖቬምበር ቱ ታውዘንድ ኤትን ጀምሮ ይሄ ዲስካሽን ነበር። ይሄ ኖሌጅ ነበራቸው። እንዳነሱት ቀደም ሲል አንዱም በቦርዱ ላይ የተለያዩ አሉታዊ የአመላከቶች ሲሰነዘሩ ነበር። አሁንም በሁለት ከተከፈሉም በኋላ ማለት ወይም አንደኛው ከእናንተ ግሩፕ ያሉት የተወሰኑ ቀደም ሲሉ የኢሳት ባልደረቦች የነበሩ ከወጡ በኋላ አሁንም በኢሳት አካልነት ውስጥ ሆነው ያሉ ጋዜጠኞች እንደዚሁ ቦርዱ ላይ ጥያቄ እንዳላቸውን ሲናገሩ ተደምጧል። በሁለቱም ወገኖች በቦርዱ ላይ የዚህ አይነት አሉታዊ አስተያየቶች ሊሰነዘር የቻለው ምንድን ነው? በቦርዱና በእናንተ ጋዜጠኞች ወይም ኮሜንታተሮች መካከል መግባባቶች ሊፈጠሩ ያልቻሉበት ምክንያቶች ምንድን ነው? ከገቢ ምንጩ ባሻገር ሌሎች ምክንያቶች አሉ። አንደኛ ለሁለት ተከፈለ የሚለውን ነገር አቶ ካሳውን የምንቀበለው አይደለም። የአንድ ኮርፖሬሽን እንደምታውቀው ሊጋል ኢንቲቲ ነው። የዛ ሊጋል ኤንቲቲ በሕግ የተመዘገበ ነው። የሳትን እንደዛው በአሜሪካ በአውሮፓ፣ የዛ ሊጋል ኢንቲቲ ጭንቅላቱ ቦርዱ ነው። እነኚህ በሙሉ ጋዜጠኞችም፣ ሰራተኞች ተቀጥረው የሚሰሩ ናቸው ቦርዱ ሊጋል አይደለም እኛ የሳትን ነገር ሊያቀርቡ አይችሉም። እኛ ቅድም እንዳልኩ ሊጋል ስትሪክት በሊጋል እንትን አኳያ ይሄ የተወሰኑ ኢንተረስት ያላቸው ሰዎች ያቋቋሙ ሚዲያ ነው። ስፔሲፊካሊ ድርጅት ነው ይለን ያቋቋመው። ሬጅስተር ያደረጉት ደግሞ የድርጅቱ አባላት ናቸው። ቦርዱ የተመሰረተው በእነኛ ድርጅት አባላት እና ኖሚኔት በተደረጉ ሰዎች ናቸው። ይሄ ቦርድ ደግሞ ይቀጥራል፣ ያባረራል፣ ያሰናብታል፣ ይቀንሳል፣ ይጨምራል በማኔጅመንት አማካኝ ነው። ሶ ሊጋሊ በፍርድ ቤት ቢኬድ እኛ ይሳትን እነሱ ሁለት ኢሳት አለ ሊሉ የሚችሉበት ሕጋዊ አግባብ የለም ለማለት ነው። ከጥያቄዎች አኳያ ምንድን ነው የተነሱት ጥያቄዎች? በርካታ ጥያቄዎች ተነስተዋል። አንዱ ችግር የተፈጠረው ማኔጅመንት አካ የነበረ ክፍተት ነበር። በባለቤትነት ጥያቄ ከጋዜጠኞች የሚቀርብ ነበር። ለምሳሌ ከዚህ ከኢሳት መስረታ ጋር የተያያዘው የፖለቲካ ድርጅት እሱ እዚህ ውስጥ እጁን ያንሳ የሚል ነበር ወይም ደግሞ ይውጣ እና እኛንን ኢሳት የሚል የማይሆን አካሄድ ነበር። ከማኔጅመንት ጋር የተያያዙ ችግሮች ነበሩ። ከዛ ጋር ቦርዱ እና ማኔጀር የነበሩ ሰዎች ጋር ልዩነቶች ነበሩ። አጠቃላይ ከኢሳት ውስጥ ካሉ አሰራሮች እና አንዳንድ ችግሮች አኳያ የነበሩ ዝርዝር ችግሮች ነበሩ። እነሱ ላይ የነበረኝ አቋም እና አካሄድ ምንድን ነበር? ኢሳት የአንድ ባለ ድርሻ ብቻ ነበር ጋዜጠኞች እናንተ ተከፍሏችሁ በደሞዝ የምትሰሩ ናችሁ። እናንተን ደግሞ ደሞዝ ለመክፈል በዓለም ዙሪያ ኢሳት የሚደግፉ ድጋፍ ኮሚቴዎች አሉ። እነሱም ባለ ድርሻ ናቸው። ቦርዱ የዚህ የኢሳት ኃላፊ ነው። ማኔጅመንቱ አለ፣ ጋዜጠኞች አሉ፣ ድጋፍ ኮሚቴዎች አሉ። እነኚህን ያካተተ ሁሉም ባለ ድርሻዎች ያሉበት ወዴት ነው የምንሄደው? እንዴት ነው የምንሄደው? ኢሳትን ምን ልናደርገው እንፈልጋለን በሚል ተደማምጠን በአግባቡ ተነጋግረን ስትራቴጂካዊ በሆነ መንገድ አስበን ለዛ የሚመጥን ደግሞ እቅድ አውጥተን እንሄድ ነው ያልናቸው። ያንን ደግሞ ስናረግ ነው ለምሳሌ የሰዓትን የህዝብ ዓይንና ጆሮ እንዲቀጥል ማድረግ አለብን። ፓብሊክ ብሮድካስቲንግ፣ ፓብሊክ ጉድ፣ ፓብሊክ ኢንትረስት የህዝቡን ጥቅም የህዝቡን የፓብሊኩን ኢንትረስት ማዕከል ያደረገ ሚዲያ ሆኖ እንዲቀጥል ስምምነት አለ ከባለድርሻዎች ጋር። የጋዜጠኞቹም ተወካዮች ነበሩ። የድጋፍ ኮሚቴን ተወካዮች ጋር የጋራ ምክክር አለ። ያንን እያደረግን ነው የቆየ ነው። ግን ከዚህ እያፈነገጡ ትናንሽ ችግሮች በተፈጠሩ ቁጥር ከቦርዱ ጋር እንዲሁም ደግሞ እርስ በርሳቸው የመላተም ሁኔታ ነ እኛ ያልናቸው ጊዜው ለውጥ ነው። ኢሳት ውስጥ ለውጥ አለ። እንደ በፊቱ የትግል ሚዲያ ሆኖ ሊቀጠል አይችልም። ፕሮፌሽናል ሚዲያ መሆን አለበት። የተለያዩ ማስተካከያዎችና ሪፎርሞች እዚህ ኢሳት ውስጥ መደረግ አለባቸው። ኢትዮጵያ ውስጥ መደረግ እንዳለበት በምንል ጊዜ ከዛም ጋር የተያያዘ ሬዚስታንስ ነው። ሶ የተለያየ ደረጃ ያላቸው ቅራኔዎች ነበሩ። እነሱን ግን የእኛ አቋም የቦርዱ ምንድን ነው? እነኝህን ችግሮች በአግባቡ ተዋይተን ፍሬምወርክ አስቀምጠን በጋራ ምክክሩ በቋቋም ነው በዛ ንፍታ ስንላቸው ያንን እያደረግን ባለንበት ጊዜ ብዙ መንገጫ ገጭ ነበር። አንዳንድ ሰዎች ያፈነግጡና አንዳንድ ጋዜጠኞች ወይ የማኔጅመንት ሰዎች እነሱ በፈለጉት መንገድ ብቻ እንዲሄድ የፈለጉበት እና ያ ደግሞ እንደማይሆን የነገር ናቸው ጊዜ ሶ የዛ ሁሉ ድምር እንትን ነው። አሁን የምታየው ፓብሊክ አንዳንድ የተጻፉ ቦርዱን በሚመለከት ከዛ ጋር የተገናኘ ነው። ስንል የነበረው እኛ ኢሳት ባለ ብዙ ባለ ድርሻ አካል ያለበት ሚዲያ ነው፣ የትግል ሚዲያ ነበር። እናንተንም ጋዜጠኞችም ምንም እንኳን ደሞዝ ተከፋዮች ብትሆኑም ለኢሳት አስተዋጽኦ ብታደርጉም ስላደረጋችሁም ባለ ድርሻ ናችሁ። በተወካዮቻችሁ አማካኝነት እንዲሁም ደግሞ ድጋፍ ኮሚቴዎችም በተወካዮች አማካኝነት ኢሳትን ወዴት እናድርሰው የሚለውን ዝርዝር ውይይት እያደረግን ደረጃ በደረጃ አንድ ኢሳት ሌላ ቦርድ ሁሉ እንዲያስመርጥ ካፓሲቲውን አቅሙን አስተካክሎ በሀገር ውስጥም በውጭም እንዲቀጥል የህዝብ ሚዲያ ፓብሊክ ብሮድካስቲንግ ሆኖ እንዲቀጥል እነህን ስምምነቶች እኮ ኦልሬዲ አድርገናል። ችግሩ ምንድነው? ዲስፕሊን ሆኖ ተቃዋሙን አይቶ ኢሳትን አስቀድሞ ለመንቀሳቀስ ፍላጎቱ ያልነበረበት እና ሁሉም በሚፈልገው መንገድ ልክ ይሄ በኤሌፋንት ኢንደሩም አባባል አላለም ሁሉም ጅራቱን ያህል ወይም ቦዲውን ያህል ወይም ቀንዱን ያህል ሁሉንም ለማየት አልቻለም እና አንዳንዶቹ ኢሳት መድረክ ስለሰጣቸው ፕላትፎርም ስለሰጣቸው ከዚህ በፊት በነበራቸው ሚዲያም ሆነ ወይም ሌላ ወይ አክቲቪዝም ባልታወቁበት ሁኔታ ከህዝብ ጋር ኢሳት ያስተዋወቃቸው እነሱም ለኢሳት ኮንትሪቢ ታደርገዋል። ኢሳት የሚባለው ፕላትፎርም ስላለም ነው ህዝብ ያወቃቸው እና ከዛ የራሳቸውን ሚና በጣም አግዝፎ የማየት እና ይሳትኛ ነን ወደ ማለትም የተደረሰበት ሁኔታ ነው ያለ። አንዳንዶቹ ራሳቸው ጠይቀው እድሉን የሰጠናቸው ናቸው እዚህ ውስጥ እንዲሰሩ በተለይ እኔ አምስት አመት የስራ ተሰጣን በነበርኩበት ጊዜ የተለያዩ ሰዎች እርዷቸው፣ ስራ ስጧቸው እያሉ የላኳቸው ሰዎች ከዛም በኋላ አሁንም በቅርብ እኔ ከለቀኩም በኋላ የመጡት ሰዎች ራሳቸው ጠይቀው የወጡ ናቸው። ይሄ አክብሮ እድሉን የሰጣቸውን ኢንስቲቲዩሽን በአግባቡ ዴሞክራሲካል አሳታፊ አካታቸው ወይምና እየተነጋገርን ሶልቭ እናደርገው ስንል እኛ ካላልነው እኛ ያልነው ብቻ የሚል መንፈስ ይዘው የተንቀሳቀሱ ናቸው ብዙዎቹ። ሌላው ደግሞ ያው ቅድም እንዳልኩ የፖለቲካ አቋም ልዩነት እዛ ውስጥ አለ። በዛም ላይ የኛ ፖዚሽን የነበረው ፕሮፌሽናል ሚዲያ ነን። መንግስትን መተቸት መቃወም ወይም አለመቃወም ሳይሆን በአግባቡ ኢትዮጵያ ካለችበት በጣም ሴንስቲቭ ከሆነ ሁኔታ አኳያ ይሄ ለውጥ ብዙ ፕሮሚስ አለው፣ ብዙ ቻሌንጅ አለው። ብዙ አይነት ችግሮች ኢትዮጵያ ውስጥ አሉ። ይሄንን ሀንድል የምናደርግበት በጣም ሴንስቲቭ መሆን አለብን። ነገር ግን መንግስት መተቸት አለበት፣ ሚዲያ አፍተሮል ዋሽዶግ ነው። መንግስትን ተቹ፣ ግን ሚዛናዊ ይሁኑ። ብዙ ነገር እየሾለቀ የሚወጣ አኩሬት ያልሆኑ፣ ትክክለኛ ያልሆኑ፣ በደንብ ቬሪፋ ያልተደረጉ ነገሮች ይወጣሉ። ኦፒኒየንም ስትሰጡ ስትናገሩ በጣም በከፍተኛ ስሜት በጋለ ስሜት እና በፊት ወያኔ ላይ እንደምናደርገው እንደ ሁሉም ነገር ያገኘነውን ሁሉ መረጃ ኔጌቲቭ የሆነውን ሰብስቦ የማጥቃት ነገር ይታያል እና ያንንም ጋባ አድርጉት። በዚህም በኩል የሚተች ነገር ሲኖር መተቸት አለበት፣ ጀስቲፋይ መደረግ የለበትም። ይሄን ሁሉ በጥንቃቄ ፕሮፌሽናል አድርጉ የሚል ከዚህ የእኛ አቋም በኤዲቶሪያል ላይ በነገራችን ላይ የኢሳት ስራ አስፈጻሚ ቦርድ ኤዲቶሪያል ውስጥ አልቃ አይገባም። ኤዲቶሪያል ቦርዱ ሙሉ ነጻነት አለ። እኛ ግን የዚህ የኢሳት ዋና ኃላፊነት ስላለብን ለኤዲቶሪያሉ ሬኮመንዴሽን ፎርማል ይሰጠናል። በጽሁፍም በአካልም ተገኝቼ እኔ ባለውበት ጋዜጠኞቹ የአምስተርዳሙ ቼፍ ኤዲተር አቶ ፋሲል በሰበው ስብሰባ ላይ የቦርዱን ውሳኔና እና አቋም ገልጫ ይኸውም ያልናቸው ሚዛናዊ ሆኖ ፕሮፌሽናል ሆኖ መተቸት መብታችሁ ነው፣ መደረግም ያለበት ለሚዲያ ተቹ። ነገር ግን በፊት በወያኔ ጊዜ እንደሚደረገው ሁሉንም መረጃ ወጠናይዝ በማድረግ ኢንስትሩመንት በማድረግ የማጥቃት ነገር እናለን። ሁሉን ነገር ነገቲቭ የሆነውን ሁሉ ኮሌክት አድርጎ አንዳንዶቻችሁ የተወሰነ የፖለቲካ አቋም ስላላችሁ ከዛ ጋር ኮንግሮንት የሆኑ የሚጣጣሙትን መረጃዎች ሁሉ ነቅሳቸው አውጥታችሁ የማጥቃት ነገር ነው የምታደርጉት። ይሄ ደግሞ ጥሩ አይደለም ብሔር ጋር የተገናኙ ህዝብን ከህዝብ ሊያጋጩ የሚችሉ ሌላውን ብሔር ከአንዱ ብሔር ሊያጋጩ የሚችሉ አንዳንድ ነገሮች አይተናል። ምኝን ምኝ ናቸው ብለን ሁሉ የነገር ናቸውን ጊዜያ ከፖለቲካ አኳያ ይህ አይነት ችግር ነበር በውስጣቸው የነበረው። ይህንን ሪዞር ለማድረግ እንዳልኩ አቋማችን እኛ ሚዛናዊ የሆኑ ፕሮፌሽናል ሆኑ ሰቹ እንጂ አብይን ደግፉ፣ ይህን ተቃዋሚ የሚል አሁን እነሱ እንደሚያሰሩት አይነት ቦርዱ እንደዚህ አይነት አቋም የለው ከፖለቲካ አኳያ የአቋም ልዩነቱ አንዱም የመጣው ከዚህ የአብዛኛው የግንቦት ሰባትን የፖለቲካ መስመር ተከትለን እንድንሄድ ግፊቶች አሉ። በእርግጥ ሰዓት ውስጥ የተለያዩ ፖለቲካ አቋም ያላቸው ቢኖሩም የድርጅቱ ምስረታ ጀምሮ በግንቦት ሰባት እጅ የተመሰረተ ስለሆነ የዛን አይነት አቋምም አሁንም ድረስ በስራ አስፈጻሚ ውስጥም ሆነ በሌሎች የኃላፊነት ቦታዎች የድርጅት አባላት ስላሉ ከነሱ ጋር የኛ አቋም ስለሚጋጭ ንን መስመር ተከትለን አንሄድም በሚል ሳቢያ ነው አንዱ የፖለቲካ አቋም ልዩነታችን። ሁለተኛ ኤዲቶሪያል ቦርዱ ነጻ አይደለም፣ ያንን ተመርኩዞ የድርጅት ላይን ተከትሎ አፈናዎች አሉ የሚሉ ክሶች አሉ። ለእነኝህስ የእናንተ ምላሽ ምንድን ነው? የግንቦት ሰባትን አቋሚ የኤዲቶሪያል ኮሚቴ ውስጥ ድርጅትም ሆነ ቦርዱ እንደ ቦርድ ገብቶ ይሄን አድርጉ ይሄን አውጡ አይል። አትቤስት የምናደርገው ምንድን ነው? ይሳት የተቋቋሙበት አላማ አለ ኢትዮጵያ አንድነት ዲሞክራሲያዊ ስርዓት የህገ በላይነት ያ እንዲመጣ ነው የሚዲያ ተቋቋሙ ከዛ ጋር ለምሳሌ ቅድም እንዳልኩት ብሄር ለብሄር የሚያጋጭ ምን ብሄር አሳንሶ ወይም አኮስሶ ስለሚያደረግ ሌሎችም ሌሎችም አንዳንድ የማያስማሙን ነገሮች እና ይሄ ነገር ይታረም እያለን እንደ ሬኮመንዴሽን ምክረ ሀሳብ ነው የምንሰጠው እንጂ በዚህ አጣጫ ኤዲቶሪያል ሂድ የሚል ነገር ውስጥ አልገባል ግንቦት ሰባት እንዲሆን እዚህ በማቋቋሙም ሆነ በህልውናው በኢሳት ከፍተኛ ድርሻ ቢኖረውም ሞሮለስ ይሄ ቦርድ ኦቶኖመስ ሆኖ ነው። አሁን የዶክተር ብርሃኑ ስም ይነሳል። ዶክተር ብርሃኑ በኢሳት ጉዳይ ላይ ኦነስሊ ደው ለማቅረብ ችግሮች ሲኖሩ እንወያያለን፣ ግን ዶክተር ብርሃኑ ይሄ ይሁን ይሄ መሆን አለበት በዚህ መንገድ ሚሄድ አለበት። ስለ አለም የሆን ነገር የለም። እዚሁ ቦርድ ውስጥ ያሉ በጣም ስራቸውም፣ በተሞክሯቸውም በእውቀታቸውም ቱባ የሆኑ ጉምቱ የሆኑ ሰዎች አሉ። ምክንያት የሆነን በኢሳት ሚጠቅመው ምንድን ነው፣ ከሚሽኑ ከዓላማው፣ ከተመሰረተበት ግብ አኳያ ምን መሆን አለ፣ ያሉ ችግሮች ምንድን ናቸው ተብሎ በዛ መልኩ ነው የምንነጋገረው። ግንቦት ሰባት ወይም በዶክተር ብርሃኑ ሊቀመንበሩ እንዲህ አድርጉ እንዲህ አታርጉ በሚል አይደለም። ቅድም እንዳልኩ ግን ከማኔጅመንት ጋር ና ከአንዳንድ ስራዎች ጋር በተያያዘ የድርጅትም አባሎች ስላሉ አንዳንድ ጋዜጠኞች ከነሱ ጋር የተጋጩበት አለ። ነገሩን ፖለቲካል የማድረግ ና ከዛም አልፎ እንግዲህ ይሄ ደግሞ እየተካረረ ሲመጣ በግለሰቦቹ ግጭት ምክንያት ራሱ ድርጅቱም እንደዚህ ነው ወደሚል ነገር የተገባበት ሁኔታ ነው እንጂ በኦፕሬሽንም ሆነ በኤዲቶሪያል ጉዳይ ድርጅቱ ግንቦት ሰባት ገብቶ እንዲያርጉ እንዲያርጉ የሚል ነገር የለም። ቤበንኔም በነበርኩ ጊዜ የስራ አስፈጻሚ አባል የግንቦት ሰባት ወኘ የሳትንም ማ ሳረግ ሰዎች እንኳን ስቀጥር ይሄ ፖለቲካ ኦፒኒዮን አላቸው ወይ፣ ይሄ እኛው የላቸውም የእኛ አባል ናቸው ወይ ተብሎ አይደለም። በችሎታቸው ወይም ይዘውት በመጡት ተመክሮ ወይም ባክግራውንድ ወይም ለይሳሌ ሊሰጡ ከሚችሉት ቫሊዩ አድድ እና በሌሎችም መስፈርቶች ነው የምናስገባቸው እንጂ ከፖለቲካ አኳያ ኦፍኮርስ፣ ይሄ እንግዲህ አሁን ያለው ችግር ምንድን ነው ከዛ ጋር በተለይ አሁን ተገብተን ወጣት የሚሉት የሚያነሱት ዶክተር ብርሃኑና እና አዜማ አብይን ይደግፋሉ እነሱ ደግሞ ይቃውማሉ። ስለዚህ ኢሳት ዶክተር ብርሃኑ የአዜማ ሊቀመንበር ቢሆንም አሁን የግንቦት ሰባት ሊቀመንበር ስለሆነ ይሄንን ቦርድ እያዘዘ እኛን ለማስመጣት ነው ወደሚልም በተፊው የተናፈሰ ውዥንብርና እንትና አለ። ይሄ ትክክል አንደኛ ዶክተር ብርሃኑ ስብናውም እንዲመጡ እንዲያርጉ ሚዝ አይደለም። እንኳን እሱ አይደለም የሀገሪቱ ጠቅላይ ሚኒስትር በየሳት የሚያገባው ጉዳይ የለም። እኛ ለእነሱ አንሰራም፣ ለሱም አንሰራም። በነፃ ነው ያለ ነው ዘጠኝ ዓመት ሙሉ የቦርድ አባላት ያለ ክፍያ የሚሰሩ ገንዘባቸውን፣ ጊዜያቸውን፣ ጉልበታቸውን፣ እውቀታቸውን የሚሰጡ ናቸው። ሰው ማንም መጥቶ እንዲህ አድርጉ ስላለ የሚደረግ ነገር የለም። እንደዚህ አይነት ኢንተርፌራንስ የለም። ይሄን ነው ግን እነሱ በሰፊው የናኙትና የነዙት የአብይ ብርሃኑ ስራ ነው። ቦርዱ የእነሱን እንትን ነው ያስፈጸመው። አንድ ነገር ሊጨርስልና እዚህ በቦርዱ ውስጥ ከዶክተር አብይ ጋር የሚገናኝም አንድም ሰው እኔ ራሴ መጀመሪያ አርበኛ ግንቦት ሰባት ከመንግስት ጋር ድርድር ሲያደርግ አምስት ዴሊጌሽን ነበር። የዛን ጊዜ ሁለት ሰዓት ያልተነጋግረና ከዛ በኋላ ዶክተር አብይ የሚባል ሰው በአካልም ስልክም አግኝቷላል። ልዩነቶች አሉ፣ ችግሮች አሉ። አዎ ማንኛውም ተቋም እንኳን በለውጥ ጊዜ በደህናም ጊዜ ስቴብል በሆነም ጊዜ ችግሮች አሉ። እንዴት እንፍታው በሚለው ላይ ነው ልዩ የምንፈታው ቦርዱ አለ ሌጂቲሜት የሆነ የዚህ የኢሳት ኦነር ነው ያስመዘገቡ ሰዎች ናቸው ቦርዱ ውስጥ እነሱ ተቀጥረው ነው ይመጡ ደሞዝ እየተከፈላቸው ነው የሚሰሩ ሰ ቦርዱ አለ፣ ድጋፍ ኮሚቴ አለ፣ ጋዜጠኞች አሉ። ቁጭ ብለን ተነጋግረን ዴሞክራቲክ ሆነን ነው ሌላው እኮ አያደርግም ከሰራተኛው ጋር አይነጋገር የሚነጋገረው ይነጋገራል በትላልቅ ዲሲዥን ላይ ከላይ ሀይ ሌቭል ነው የሚወሰነው፣ ቦርድ ነው የሚወስነው። ታቆ አለ በእናንተም ሀገር፣ በአሜሪካም በአውሮፓም። ይሄን ያለ ግን አሳታፊ የሆነን ሁላችንም ስቴክሆልደር ነን፣ ሰራተኛ ብቻ አይደላችሁም። ለዚህ ትግል ትልቅ ብርሻ አላችሁ፣ ብዙ ኮንትሪቢዩት አድርጋችኋል። ኢሳትንም እናንተ ፕላትፎርሙ ቢሳታችሁም ኢሳትን ኢሳት በማድረግ ደግሞ የእናንተን ኮንትሪቢሽን አለ በሚል መንፈስ እየተነጋገርን ሶልቭ እናደርገው ነው የኛ አቋም። ኢምፖዝ የማድረግ አለ ሰማችኋላችሁት ከኤስቢኤስ ራዲዮ የአማርኛው ዝግጅት ጋር ነው። ቅድም ኢትዮጵያ ውስጥ የኢሳት ቢሮ መክፈቱን አንስተዋል። ከጉዞ ጀምሮ በርካታ ሰዎች ሳያውቁ ጥቂቶች ብቻ ተነጥለው እንደሄዱ ከዛም ደግሞ እዛ ሀገር ውስጥ ሲመዘገብ በቦርድ አካባቢና በሌላም ቦታ ባሉ ሰዎች የቤተሰብ ስም እንደተመዘገበና ከድርጅቱ ለተወሰኑ ግለሰቦች ጠቀሜታ እንዲውል ተደርጓል። ግለሰብ ቤት እንደ ስቱዲዮ እንድንጠቀም ግድ ተሰኝተናል። ኢሳትን በማይመጠን መልክ የሚሉ ቅሬታዎችም እንደዚሁ ተደምጠው ነበር የኢሳት ኢትዮጵያ እውነተኛ መዘጋገቡ ምን ይመስላል? በምን መልክ ነው ኢሳት ኢትዮጵያ ውስጥ ሊመዘገብ የቻለው? ይሄ እንግዲህ ኮንቴክስቱን ማየት አለብን። አሁን እኛ ምንድን ነው የሆነው? ኢሳት ኢትዮጵያ ውስጥ፣ አዲስ አበባ ውስጥ በእርግጥ ሲገባ ሁሉንም ኢሳት ባልደረቦች አማክረን አይደለም። በማኔጅመንት ደረጃ ያሉትን ሰዎች ለምሳሌ የኢሳት ሲዮ የነበረውና ጥቂት ሰዎች ያውቁ ነበር። ቺፍ ኤዲተሩ ሰርዳና ያለውቶ ፋሲል ያውቅ ነበር። የተወሰኑ ሰዎች ያውቃሉ። ለሁሉም ሰራተኛ ስለ ሁሉም ጉዳይ እየተገለጸ አይደለም። በዛ ቅሬታ የገባቸውና ይህም እንደ ይሾ የመጣበት ሁኔታ አለ። ኮንቴክስቱ ምንድን ነው ግን ለምን ይሳት ቦርድ እንደዚ አይነት ውሳኔ የወሰነ ለሚለው ከለውጡ በኋላ ሌሎችም ሚዲያዎች ወደ ኢትዮጵያ ቶሎ እየገቡ ነበር እና ሳት መግባት አለበት ወደ አዲስ አበባ ሊጋል ሆነው ተመዝግቦ ኦፕሬት ማድረግ አለበት የሚለው ጫና ስለመጣ ከዚህ የቦርድ አባል የነበረች ልጅ እዛ አዲስ አበባ ስለነበረች እሷ እንድትተባበር እንዲሁም የቦርድ አባል የሚያውቋቸው ሰዎች የማስመዝገብ ሊገሊ በህጉ የሚያስፈልግ ክራይቴሪያ አለ እሱ እንዲተባበሩ ተደርጎ ቶሎ ነገሮች እንዲደረጉ ከመፈለግ ነው ያ ኦፍኮርስ የፈጠረው ቅሬታ አለ ያንን ለማስተካከል ግን ምን ተደርጓል መሰለ አቶ ካሳሁን ቦርዱ ቅድም እንዳልኩ ባለድርሻ አካላት አሉ የጋዜጠኞች የተወከሉ አሉ የድጋፍ ኮሚቴ አለ የጋራ ምክክር አለ በዛ ላይ አንደኛ ይሄ ተበላሽ የተባለውን ምዝገባው ላይ እኛ አላወቅንም የሚባለውን አዲስ ቦርድ የማስመረት አገር ቤት ያለውን ካፓሲቲውን ቢል ለማድረግ የሰው ቤት ገብቷል ተብሏል። አዲስ ስቱዲዮ እያሰራን ነው። ሚሊየንን የተደረገውም የገንዘብ የገቢ ማሰባሰቢያ ያንን ስቱዲዮ ፈንድ ለማድረግና ለአንድ ዓመት ቢያንስ እዛ ያለውን ወጪ ለመሸፈን ነው። እነኚህን ጉዳዮች ተነጋግረን የማስተካከያ እርምጃዎች ተወስተዋል። እነሱ የመሰላቸው ከእነሱ ጀርባ እዚ ያለውን ዘግቶ እዛ ለመክፈል ነው። እንደዛ አይደለም። ነገሮች በጣም በፍጥነት የሚሄዱበት ሁኔታ ነበር። ኢሳት ኦን ደ ግራውንድ አዲስ አበባ ላይ ኢትዮጵያ ላይ ፕሬዘንስ ሲኖረው የሚል ግፊት ስለነበር፣ ይሄ ደግሞ ፈቃደኛ የሆኑ ሰዎች ኢትዮጵያ ውስጥ ስለተገኙ ቶሎ የማድረግና የመክፈል ነገር ነው የሆነው እና ያንን ለማስተካከል ውይይቶች ተደርገዋል። አንዳንድ ክፍተቶች፣ ስህተቶች ነበሩ። እነሱን ለማረም በደንብ ተነጋግረን ከሁሉም ስቴክ ሆልደሮች ጋር እየሄድንበት ነው። ይህንን አሁን ያነሳውን ጉዳይ ችግሮች የተነሱትን አዝረስ ለማለት የምዝገባውስ ጉዳይ፣ የኢሳት የአዲስ አበባ ምዝገባ፣ እሱ በጣም ጥሩ ጥያቄ ነው። የተመዘገበው በዛው በአገር ውስጥ ባለው ህግ መሰረት ነው። ከዛ በኋላ ቅድም እንዳልኩ በዲቴል ያደርኩበት እንጂ ምንድን ነው ያደረግነው፣ ከባለድርሻዎች ጋር የተስማማነው አንዱ ጉዳይ ኢሳት የህዝብ ፓብሊክ ብሮድካስቲንግ ኮርፖሬሽን ቅድም እንዳልኩ እንዲሆን፣ ደርፎር ምንድን ነው ያደረግነው እኔ ለኢሳት በሚሊዮንም አዳራሽ በተደረገው ዝግጅት ላይ ቦርዱን ወክዬ ነበር። ብዙ ጋዜጠኞች ሄደው ነበር። የጋዜጠኞቹ ተወካዮች ሁለቱ እዛ ነበሩ። እነሱን ይዤ ጠበቃ ቢሮ አቶ ሞላ ዘገየ እና ሌላ ባለሙያ ቀጠሮ ይዘን ሄደን በሰፊው ተነጋግረን፣ ምንድን ነው የዛ ቀጠሮና ውይይት ዋናው ጭብት ኢሳትን ፕሮፐርሊ በአዲስ ቦርድ እዚህ ለማዋቀር አንድ ሁለት የፓብሊክ ሚዲያ ብሮድካስቲንግ ኮርፖሬሽን ሆኖ የህዝብ ሚዲያ ሆኖ እንዲመዘገብ ምንድን ነው የሊጋል ሪኳየርመንቱ፣ ህጉ ምን ይላል፣ ምን ይፈቅዳል የሚለውን አጥኑልህም ብለን ነው የጠየቅ ናቸው። እዚህ ላይ እነኚህ ኮምፕሌን ያቀረቡትን ጋዜጠኞች ነበሩ፣ ስለተስማማን ለማስተካከል ይሄን እናድርገናል ልልህ ነው። ከዛ በኋላ የሆነው ምንድን ነው፣ እኔ ወደዚህ ስመለስ አቶ ሲሳይ አጌናና ሻለቃ አርጋው የሚባል ወዳጃችን አብረው ሆነው ሲሳይ ስለሚቆይ እዛ እንዲከታተል ወክለ ነው ነው የመጣው ለምን ነው ወክል ነው አንድ የዚህ የቦርድ አባላት አዲስ የሚመረጡ ጉዳይ እዛ እሱንም አብረው እንዲነጋገሩ እና ሬኮሜንዴሽን እንዲያቀርቡ ሁለት ይሄ የፓብሊክ ሚዲያ ሆኖ ተመዝግቦ ይሄ በፊት የተመዘገበበት ስታተስ ተለውጦ አሁን እንደ ኤንጂኦ እንደ ፓብሊክ ሚዲያ እንደ ፓብሊክ ብሮድካስቲንግ ኮርፖሬሽን ሆኖ ለመመዝገብ ይቻላሉ የሚለውን ጠበቆቹ አጥንተው እንዲሰጡት እሱ እንደለያዘ ሆኖ ነው ፎሎ አፕ እንዲያደርግ ነው ሶ ያንን የተባለውን ነገር ለመለወጥ ለማስተካከል ሚዲያው የፐብሊክ ሚዲያ ሆኖ እንዲሄድ እኛም ራሳችን ለማድረግ ስለምፈልግ እና የተስማማነውን አዲስ ቦርድ ለማስመረጥ ስለሆነ እነኝህን ጉዳዮች በዛ በአገር ቤት ውስጥ ሊመረጡ የሚችሉ የቦርድ አባላትንም ጭምር እያጠኑ፣ የሰዎች እያነጋገሩ፣ ቤት እያደረጉ ወደ ቦርዱ እንዲያስተላልፉ ጠበቆቹ የኢሳትን የፓብሊክ ሚዲያ ለማድረግ የሚያስፈልገው ሪኳይርመንትም አጥንተው ይሄንን እንዲያቀርቡልን ተስማምተን ነው። እኔ ወደዚህ የተመለሱ የስ ክፍተት ነበረ። መጀመሪያ ላይ ቶሎ ኢሳትን አገር ውስጥ ከማስገባት አኳያ ያንን ለማረምና ለማስተካከል በተደረገው ከጋዜጠኞቹ ቱ ተወካዮች ጋራ እንዲሁም ከድጋፍ ኮሚቴዎች ጋራ የህዝብ ሚዲያ ለማድረግ በተደረገው ይሄን አይነት እርምጃዎች ወስደናል፣ ለማስተካከል ልልል ቅድም እንዳሉት በትግል ሂደት ውስጥ በሚፈረጅ መልኩ የስርጭት ግልጋሎቶችን አበርክቷል፣ በቴሌቪዥንና በሬዲዮ። አሁን የለውጡ ሂደት መጥቷል። ኢትዮጵያ ውስጥ የለውጥ ጅማሮ አለ። ያንን ተከትሎ ኢሳት ውስጥም እንደዚሁ የለውጥ እርምጃዎች ወይም የመዋቅር ማስተካከያዎች መደረግ አለባቸው ብለዋል። ቅድም እንዳነሱት በምን መልክ ነው ኢሳት ከአሁን ካለው ከወቅቱ የኢትዮጵያ ሁኔታ ጋር እኩል አብሮ እንዲራመድ ለማድረግ እሳቤ ላይ ያላችሁ ኢሳት ከዚህ በኋላ ወዴት አቅጣጫ ያመራል? ፕሮፌሽናል እና ኮሜርሻል የሆነ የብዙሀን መገናኛ አድርጎ ለመቀጠል ትልማችሁ ምንድን ነው? ሌላው አንዱ ኳር ችግር ሆኖ ያለው የገቢ ምንጭም ስለሆነ ይህንንስ ለወደፊቱ በምን መልክ ቀርፋችሁ አጠናክራችሁ ለመሄድ ታስበዋል? ከዚሁ ከማዋቅር ማሻሻያ ጋር ከዓላማው፣ አቶ ካሳሁን ከዓላማው ይሳት የተቃዋሙበት ዓላማ የኢትዮጵያ አንድነት፣ ዲሞክራሲያዊ ስርዓት ፍትህ፣ እኩልነት፣ የህግ በላይነት እነኚህ ሴቶች እነህ መሮዎች እና ስርዓት የዴሞክራሲያዊ ስርዓት እንዲመሰረት አንድ ሚዲያ ፕሮፌሽናል ሆኖ እነህን እንዲሰራ የህዝብን ጥቅም የህዝብን ፓብሊክ ጉድ ፓብሊክ ኢንተረስት ማዕከል አድርጎ እንዲሰራ ፕሮፌሽናል ሆኖ እንዲሰራ ከዛ ጋር አብሮ እንግዲህ ያው ቅድም እንዳልኩት አዲስ ቦርድ ሊመረጥ እንሰራለን። ኢትዮጵያ ውስጥ ህጉ የሚፈቅድ ከሆነ ጥናቱ ትልኮልናል የጠበቆቹ የፓብሊክ ብሮድካስቲንግ ኮርፖሬሽን ሆኖ እንዲመዘገብ አዳዲስ ቦርድ አባላት እንዲገቡ ከዚህ ጋር አብሮ የአቅም፣ የቴክኒክ፣ የማኔጅመንት፣ የኦፕሬሽን የተለያዩ ጉዳዮችን ያካተተ ስትራቴጂካዊ ፕላን ቦርዱ አጥንቶ ለጋራ ውይይት ለጋራ ምክክሩ የተለያዩ ባለ ድርሻዎች ጋራ የጋራ ምክክር አድርጎ በዘ መሰረት በየደረጃው የሚሰሩትን ስራዎች አቅሙን የማሳደግ ቅድም እንዳልከው የኮመርሻል ና የፕሮፌሽናል ሚዲያ እንዲሆን መደረግ ያለባቸው ምንድን ናቸው ነዩ ውይይት የሚጠይቁ ናቸው። ጥናት የሚጠይቁ ናቸው። የተወሰነ ሀይ ለቭል የሆነውን ጉዳይ አሁን ባነሳቸው ዙሪያ ምን መሆን እንዳለበት አንድ ሮድማፕ አለ። ያን ሮድማፕ ደግሞ በተጨባጭ ስትራቴጂክ ፕላኒንግ እቅድ አውጥተን በየደረጃው የሚሰሩትን በኢሳት አለም አቀፍን ገቢውን ዘላቂ ለማድረግ ለምሳሌ በሞኒታይዜሽን ድጋፍ ኮሚቴዎችም እንደ በፊቱም ሳይሆን እስኬል ለም በሆነ መልኩ በደንብ እንዲያዋጡ ሰስቴነብል የሆነ ኢንካም ገቢ እንዲኖር ውጭውን ለማጠናከር ሰብስክራይበሮችም እንዲያድጉ ይህን ማድረግ የምንችለው እንግዲህ የሚዲያው ራሱ የፕሮግራሙን ጥራት ወሳኝ ነው። ጥራትም ላይ ፕሮፌሽናል የሆኑ ሙያ ያላቸው ሙያው የገባቸው በደንብ ፕሮግራሞችን ማዘጋጀት የሚችሉ ጋዜጠኞችንም ሀገር ውስጥ በመጨመር ያ ደግሞ በአገር ብቻ ሳይሆን በዓለም አቀፍ ደረጃም ኢሳት የነበረውን ተቀባይነት አሁን በጣም በተለያየ ምክንያት የተሸረሸረ ኢሜጅ ያለው ኢሳት ያንን መልሰን ወደ ቀድሞ ደረጃው ፕሮፌሽናል በፊት የትግል ሚዲያ ነበረ ብለናል። አሁን ግን ሙያ ተቆረ እንዲሆን ሙያተኛ ቤዝ እንዲሆን ካፓሲቲ የመገንባት እና ወዘተ እነኝን ሁሉ ጉዳዮች ተነጋግረናል። ሮድማፖ አለ፣ ምን መሆን እንዳለበት ሀይለብን፣ ፕላኑ አለ። ነገር ግን ዝርዝር ውይይቶች ዝርዝር ጥሳቶችና ፕላኖካሽን ያስፈልጋል። ወደዛ እንሄዳለን። አቶ ነአምን ዘለቀ የቀድሞው የኢትዮጵያ ሳተላይት ቴሌቪዥንና ሬዲዮ ኢሳት ስራ አስፈጻሚና የወቅቱ የስራ አስፈጻሚ ቦርድ አባል፣ ስለ ቃለ ምልልሱ እናመሰግናለን። እኔም በጣም አመሰግናለሁ። ኤስቢኤስ፣ የአውስትራሊያ ሬዲዮ፣ አቶ ካሳሁን በጣም አመሰግናለሁ ለሰጠን እድል። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Hear more stories in your language by visiting